ከዓለም አቀፉ የልማት በይነ መንግስታት ባለስልጣን የተውጣጡ ማለት የኢጋድ የተውጣጡ መሪዎችና ርዕሳነ ብሔራት የተሳተፉበት ጉባኤ ዛሬ ሞቃዲሾ ውስጥ ተጠናቋል። ሶማሊያ ዋና ከተማ ውስጥ የተካሄደው ይህ የአንድ ቀን ጉባኤ አጀንዳዎቹ ደቡብ ሱዳን፣ የሶማሊያ ምርጫና ደህንነት መሆናቸው ታውቋል። ዛሬ በተጀመረው ጉባኤ ላይ ሰባት የኢጋድ አባል ሀገሮች መሪዎች ሀላፊዎች መገኘታቸው ታውቋል ዝርዝሩን አዲሱ አበበ ይዟል የመንግሥት ባለስልጣናት እንደገለጡት የኬንያው ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የኡጋንዳው ፕሬዝዳንት የወሬ ሙሴቪኒ እና ከፍተኛ ዲፕሎማቶችና የኤጋድ አባል አገሮች በዛሬው ጉባኤ ተሳትፈዋል የሱዳን ፕሬዝዳንት ኦማር ሐሰን አህመድ አልበሺር እና የደቡብ ሱዳን ፕሬዝዳንት ሳልቫኪር በጉባኤው አልተገኙም ይሁንና ልዑካኖቻቸው መገኘታቸው ታውቋል በመክፈቻው ላይ ንግግር ያደረጉት የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ጉባኤው ስለ ደቡብ ሱዳን ቀውስ፣ ስለ ሶማሊያው የወደፊት ምርጫ መሰናዶና ዝግጅት፣ በአባል አገሮች ላይ ስላሉ አንዳንድ ወሳኝና አሳሳቢ የደህንነት እንዲሁም የማኅበራዊ ጉዳዮች እንደሚነጋገር ገልጠዋል። ይህ ወቅት ለሶማሊያ ታላቅ አጋጣሚ ነው ያሉት ፕሬዚዳንቱ፣ ይህን መሰለውን ጉባኤ ማስተናገድ ማለት በአገሪቱ ውስጥ ከሃያ ዓመታት በላይ በዘለቀው ሥርዓት አልበኝነት በኋላ ታላቋን ሶማሊያን ለመገንባት እየተካሄደ ስላለው የእድገት አቅጣጫ ከክልሉ ዓለም አቀፍ ማህበረሰብ ዘንድ እውቅና የሚሰጥ ሆኖ አግኝተነዋል ብለዋል። የሶማሊያ ሕዝብ አሉ፣ በዚህ ረገድ ላሳየው ቆራጥነትና አገሩንም በዓለም አቀፍ መድረክ ለማሳወቅ ላደረገው አስተዋጽኦ ምስጋና አቀርባለሁ። ይህ ጉባኤ አሉ ፕሬዚዳንቱ አክለውም ሶማሊያ ውስጥ የእድገት አቅጣጫ፣ መልካም አስተዳደር፣ የሰላም ግንባታና አስተማማኝ ደህንነት መኖሩን ዓለም አቀፉ ማህበረሰብና የክልሉ መሪዎች እንዲገነዘቡ ያስቻለ ወይም ግንዛቤ ያስጨበጠ ምልክት ሆኖ ተገኝቷል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም የሶማሊያ ስኬት የክልሉና የዓለም ስኬት ነው ብለዋል። ሶማሊያ አሉ አቶ ኃይለማርያም ለመጨረሻው መረጋጋት በምታደርገው ጉዞ ልንደግፋት ይገባል። የውጭ ጉዳይ ሚኒስትሩም አብዲሳለም ኦማር ሃዲዬ ቀደም ሲል ለቪኦኤ በሰጡት ቃል የጉባኤው መካሄድ ለሶማሊያ ታሪካዊ አጋጣሚ ነው ብለዋል። ሶማሊያ ይህን መሰል ጉባኤ ስታስተናግድ ከ30 በሚበልጥ ዓመታት ውስጥ ይሄ የመጀመሪያ ነው። ሶማሊያ አሁን ወደ ነበረችበት እየተመለሰች ነው የሚል አንደምታም እንዳለው ውጭ ጉዳይ ሚኒስትሩ አክለው ገልጠዋል። በእርግጥም ሶማሊያ ይህን መሰሉን ዓለም አቀፍ ጉባኤ ስታስተናግድ የመጀመሪያ እንደሆነ ተመልክቷል።